ሰላም ለእናንተ ይሁን ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ ዛሬ አብራችሁን ካመሻችሁ ቀጣዮቹን ጉዳዮች እናቀርብላችኋለን በጠቅላላ ሀሳቡ ምንድን ነው የመለማመጃ መድረክ መስጠት ነው ለወጣቶች ምክንያቱም ወጣቶች እንደምናውቀው አሁን ሬስፖንስብል ናቸው አሁንም ግን ወደፊትም እነሱ ናቸው ይህንን አገር በተለያዩ የሙያ ዘርፍ የሚያገለግሉና የሚመሩ ማለት ነው የሰማቸዋቸው የመብቶችና ዲሞክራሲ እድገት ማዕከል ኃላፊ የሆኑትን አቶ በፍቃዱ ኃይሉን ነው በሀገራዊ ጉዳዮች ላይ የወጣቶችን ጤናማ ክርክርና ውይይት ለማበረታታት በቅርቡ ስለተጀምረው አንድ መርሃ ግብር ቆየት ብሎ ያጫውቱናል። ጫናው በብዙ መንገድ ይመጣል። አንዳንድ ሰው ላይ እየረዳሽ ይመስለዋል። ረ ነገር ምቺው ነገር አይመስልም፣ ከባድ ይመስላል። ሊቀርብሽ አይሻልም ብሎ ይሆናል አይደለም። ኮንፊደንትሽን እየገደለው ግን ራሱን እንደ ድሮ ሰው ለማድረግ ይሞክራል። ሳምራዊት ኢዛናን ነው የሰማናት። ሴቶችን በቴክኖሎጂው ዓለም ውስጥ የሚያበረታታ አንድ መርሃ ግብር አለ። ስለ እሱ መርሃ ግብር የሚናገረው መሰናዶ ውስጥ ሙሉ ሀሳቧን እናዳምጣለን። እኔና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ንጉሥ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎችን እንሰማለን። ኤደን ገረመው አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምናምሽታችኋል። የተባበሩት መንግስታት ድርጅት በኢትዮጵያ ከአንድ ነጥብ አምስት ሚሊዮን በላይ የቀንድ ከብቶችና ላሞች በድርቁ የተነሳ ሞተዋል አለ። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋኒ ዱጃሪክ ትላንት ለጋዜጠኞች በሰጡት ማብራሪያ በኢትዮጵያ 175 የሚሆኑ ሰዎች በድርቁ የተነሳ ሲፈናቀሉ ከአንድ ነጥብ አምስት ሚሊዮን በላይ የሚሆኑ የቀንድ ከብቶች ደግሞ በውሃና በመኖ እጦት ሳቢያ መሞታቸውን አስታውቀዋል። የተባበሩት መንግስታት ድርጅትና አጋሮቹ እርዳታን በመጨመር ለሁለት ነጥብ ሰባት ሚሊዮን ሰዎች የሚደርስ የምግብ ድጋፍ ማድረሳቸውንም አስታውቀዋል። ከሳምንታት በፊትም 120 ሜትሪክ ቶን መድኃኒቶችና አልሚ ምግቦች በድርቅ በተጎዱ አካባቢዎች የምግብ እጥረት ላለባቸው ህጻናት እንዲደርስ መላኩንም ገልጸዋል። ይሁን እንጂ አሁንም ቢሆን እርዳታን ለማስፋፋት ተጨማሪ የገንዘብ ድጋፍ እንደሚያሻ ገልጸዋል። በአካባቢው ያለው ድርቅ ጎረቤት ሀገር ሶማሊያንም ማጥቃቱን ገልጸው በሶማሊያ አራት ነጥብ አምስት ሚሊዮን ሰዎች በድርቁ ሳቢያ መጎዳታቸውንና 670 የሚሆኑ ሴቶች ወንዶችና ህጻናት ከመኖሪያ ቀያቸው መፈናቀላቸውንም ገልጸዋል። በሶማሊያ በአንዳንድ በድርቁ በተጎዱ ቦታዎች ካለፈው ህዳር ጀምሮ የውሃ ዋጋ በ72 በመቶ መጨመሩን ገልጸዋል። ቃል አቀባዩ አክለውም ድርቁ በዚህ ከቀጠለ አንድ ነጥብ አራት ሚሊዮን የሚሆኑ እድሜያቸው ከአምስት ዓመት በታች የሆኑ ህጻናት በአጣዳፊ የምግብ እጥረት እንደሚጎዱም ገልጸዋል። በሶማሊያ ለአምስት ነጥብ አምስት ሚሊዮን ሰዎች ድጋፍ ለማድረግ ለማድረግ 1.5 ቢሊዮን ዶላር የሚያስፈልግ ሲሆን እስካሁን ድረስ ግን ከዚህ ገንዘብ ውስጥ 3.3 በመቶ የሚሆነው ገንዘብ ብቻ መገኘቱን ገልጸዋል። በትላንትና ዕለት ታስቦ በዋለው ዓለም አቀፍ የሴቶች ቀን በሺዎች የሚቆጠሩ ሱዳናውያን በካርቱም ጸረ ወታደራዊ እንቅስቃሴና ተቃውሞ ሲያሰሙ አሉ። ተቃዋሚዎቹ ለዓለም አቀፍ የሴቶች ቀን በታቀደው ሰልፍ ላይ እንደ ኤሮፓያን አቆጣጠር በጥቅምት 25 2021 ዓ ም ስልጣን የያዘውን ወታደራዊ መንግስት አውግዘዋል። የሱዳን የሲቪል ማህበረሰብ አንቂና የሰብአዊ መብት ተከራካሪ ሪል ሞዓዝ ከአሜሪካ ድምጽ ጋር ባደረጉት ቆይታ የሱዳን ሴቶች ነጻነት ሰላምና ፍትህን ይሻሉ ያሉ ሲሆን፣ በአጠቃላይ በሀገሪቱ የታሰበው አይነት ለውጥ አልመጣም ብለዋል። የዩናይትድ ስቴትስ ምክትል ፕሬዝዳንት ካማላ ሀሪስ በነገው እለት ወደ ፖላንድ እና ሮሜንያ በመጓዝ በሩሲያ ዩክሬን ወረራ ጉዳይ ላይ እንደሚወያዩ ይጠበቃል። ምክትል ፕሬዝዳንቱ በሁለቱ ሀገራት በሚኖራቸው ቆይታም ዋሽንግተን ከሀገራቱ ጎን እንደምትቆም እና በቀጣይ ከሀገራቱ ጋር በወረራ ዙሪያ ስለሚሰሩ ስራዎች እንደሚወያዩም ተገልጿል። ሁለቱ ምስራቃዊ የኔቶ አባል ሀገራት በሩሲያ ጥቃት የተነሳ በውጥረት ላይ የሚገኙ ሲሆን ከዩክሬን ጋር በሚጋሩት ድንበር በኩልም ከፍተኛ ቁጥር ያለው ስደተኞችን በማስተናገድ ላይ ይገኛሉ። አንድ የዩናይትድ ስቴትስ ከፍተኛ ባለስልጣን ካማላ ሀሪስ የኔቶ አባል ሀገራት በሩሲያ ላይ የተጣሉትን ማዕቀቦች እንዴት ማስፈጸምና በጋራ መንቀሳቀስ እንደሚቻል ይወያያሉ ሲሉ ገልጸዋል። በሩሲያ ወረራ ምክንያትም ከሁለት ሚሊዮን በላይ የሚሆኑ ስደተኞች የተፈናቀሉ ሲሆን ምክትል ፕሬዝዳንቷም በፖላንድ ከዩክሬን የመጡ ስደተኞች ጋር እንደሚወያዩና በቀጠናው ሰብአዊ ድጋፍ ዙሪያም እንደሚነጋገሩ ታውቋል። በተያያዘ ምክትል ፕሬዝዳንቷ በተመሳሳይ ጊዜ በፖላንድ ወርሳ ጉብኝት ከሚያደርጉት ከካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ ጋር በአጠቃላይ ጉዳዮች ላይ እንደሚወያዩም ተገልጿል። አድማጮች ለእሮብ ምሽት ያዝነላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። አይደን ገረመው ከዋሽንግተን ዲሲ ኤደንን ላጫጭሮቹ ዜናዎች እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ይህ መሰናዶ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አስቀድመን ወደ ያዝንላችሁ መሰናዶ እንሻገራለን። የመብቶችና ዲሞክራሲ እድገት ማዕከል ኢትዮጵያ ውስጥ የዲሞክራሲ ባህልን ለማሳደግ እየጣረ የሚገኝ ተቋም ነው። በቅርቡ በሀገራዊ ጉዳዮች ላይ የወጣቶችን ጤናማ ክርክርና ውይይት ለማበረታታት አንድ መርሃግብር ጀምሯል። የወጣቶችን የሀሳብ ልውውጥ ክርክርና ውይይት መድረክ ይባላል። የመድረኩን ግብና የመጪ ዘመን መዳረሻ ለማወቅ የተቋሙን ኃላፊ አቶ በፍቃዱ ኃይሉን በስልክ መስመር አግኝተናቸዋል። በጠቅላላ ሀሳቡ ምንድን ነው? የመለማመጃ መድረክ መስጠት ነው፣ ለወጣቶች ምክንያቱም ወጣቶችን ለምናውቀው አሁን ሪስፖንስብል ናቸው አሁንም ግን ወደፊትም እነሱ ናቸው ይህንን አገር በተለያዩ የሙያ ዘርፍ የሚያገለግሉና የሚመሩ ማለት ነው። ስለዚህ ለዛ በዲሞክራሲያዊ ገድ መሰረታዊ የሚባሉ ኢትዮጵያውያንን እንደ ዜጎች የሚያከራክሩና በተለያየ አቅጣጫ የሚያወያዩ ሀሳቦችን እያነሱ እንዲሟገቱና በሙግቱ እንዲሳተፉ የማድረግ እድል ነው የምንሰጠው። እና የተለያዩ የርዕሰ ጉዳይ ሀሳቦችን ለይተናል። ለምሳሌ ኢኮኖሚያዊ፣ ፖለቲካዊ፣ ታሪካዊ ምናምን እያልን ማለት ነው። በዛ መሰረት ፈቃደኛ የሆኑ ወጣቶችን እንፈልግና እነዛ ፈቃደኛ ወጣቶች መጀመሪያ የክርክር ሀሳብ ያቀርባሉ። ከዛ ለእነሱ መልስ የሚሰጥ ሌላ ይመጣል፣ ወዘተርፈ እንደዚህ እየተመላለሱ ይሄዳሉ። ከዛ ይሄንን በተለያዩ መድረኮች ለምሳሌ በቴሌግራም በብዙሀን መድረኮች ላይቭ ክርክር እንዲያደርጉበት እናደርጋለን። መጀመሪያ በጽሁፍ ከተመላለሱ በኋላ ሌሎች ኦዲየንሶች ባሉበት ጽሁፍ ምንድን ነው ጥያቄ እያቀረቡላቸው ሰው እየመለሱ እንዲከራከሩ እናደርጋለን። አሁን ከዚህ በፊት በሁለት ርዕሰ ጉዳዮች ላይ ላይን ክርክርም አድርገናል። እንደገና ኮንፈረንስ አዘጋጅተን እንዲከራከሩ እና የተለያዩ ከክልሎች የመጡ በተለይ ከዩኒቨርሲቲ አካባቢ የመጡ ወጣቶች እንዲሳተፉበት እና የክርክሩ ወይም የውይይቱ አካል እንዲሆኑ አድርገናል። የሌላውን እውነት የምንፈቅድ ከሆነ እንደዚህ ሾክ የሚያደርጉ ሪያሊቲዎች የምንሰማ ከሆነ ተረጋግተን፣ አይ ቲንክ ኢትስ ፖስብል በጋራ መማከር ከቻለን በጋራ መርሳት ወር በጋራ ማስታወስ ወር የኛ የምንፈልገውን ነገር የሚናገሩ ሰዎች ያሉበት ቦታ የመረጠን መሄድ ሳይሆን ሁሉም እውነቱን እንዲያወራ የምንፈቅድ ከሆነ የሌላኛውን ሌጂትመሲ ኦር ኤግዚስተንስ ሪኮግናይዝ የምናደርግ ከሆነ የትናንትን ጥላ ጨለማ ጥለው ማደብዘስ የምንችል ይመስለኛል። እንደዚህ ባሉ መድረኮች የሚቀርቡ ጉዳዮችን እንዴት ነው የምትመርጡ? መመዘኛችሁ ምንድን ነው? ወጣቶችን በእርግጥ እየገጠማቸው ያሉ ችግሮችን ነው ለማንሳት የምትወዱት፣ ወይንስ ደግሞ ሊያስቡባቸው ወይም በመጪ ዘመናቸው ሊገጥማቸው ይችላሉ የሚሉ ሀሳቦችንስ ቀድማችሁ እንደ ሀሳብ ዝግጁነትም የምታቀርቡበት አሰራር አላችሁ? ቴማቲክ ኤሪያዎችን እንግዲህ አይደንቲፋይ ስናደርግ የሚያደረግ ነው። የአደባባይ ጉዳዮች ምንድን ናቸው? ወጣቶች በዩኒቨርሲቲ ያሉ ወይም በሌላ መስኪ ያሉ በተለይ ወደ ፐብሊክ ሴክተር ወይም ህዝባዊ መስኮች ሲሰማሩ ለስራ የሚሆን እንዲሁ በሌሎች ሁኔታዎች ሲሰማሩ ሊገጥሟቸው የሚችሉት ፈተናዎች፣ ሙግቶች ምንድን ናቸው? እንደ አገር ተረካቢ ትውልድ መሰረታዊ ጥያቄዎችን በምን አይነት መልኮች ነው የሚያዩት? እንዴት ነው የሚያዳብሩት? ያንን የሚያዳብሩበት መድረክ እድል መስጠት ነው የኛ ፍላጎት። ስለዚህ በታሪካዊ ጉዳዮች ላይ የአደባባይ ጉዳዮች ምንድን ናቸው? እነዛ ላይ የሚሳስቧቸው ምንድን ናቸው የሚለውን እራሳቸው እንዲጽፉ ነው የምናደርገው። ነገር ግን የተሻለ ኳሊቲ እንዲኖራቸው የሪዚቨርስ ቲም አለን። ስለዚህ እነዛ ይገመግሙ እና እነዚህ እነዚህን አሻሽሉ ብለው ይሏቸዋል። ከዛ በዛ መሰረት ያሻሽላሉ በራሳቸው ማለት ነው። ምሳሌ የመጀመሪያው ዙር ላይ ከመጀመሪያው ኮንፈረንስ በፊት ያደረግነው ላይ በታሪክ ጉዳይ ላይ ተከራክረዋል። የመጀመሪያው ሀፊ ከታሪክ ጋር አባዜ ውስጥ ገብተናል የሚል መከራከሪያ ነጥብ አንስተዋል እና ታሪክ አልፏል፣ በቃ ተጣብቀን እዛ መቅረት ሳይሆን ወደፊት ነው መመልከት ያለብን የሚል መከራከሪያ አንስተዋል። ለእርሳቸው መልስ የሰጡት ሌላ ወጣት ደግሞ እንደሚሉት አየለም እንደውም የምንመለከተው ታሪክን ወደኋላ ሳይሆን በታሪካዊ የሀገረ መንግስት መስረታ ወቅት የተዛቡ ነገሮች ስላሉ እነሱን ማስተካከል የግድ ስለሚል ነው የምናነሳቸው እንጂ ታሪክ ጋር አባዜ መግባት አይደለም። የተዛባ የሀገረ መንግስት ግንባታ ነው የሚል መከራከሪያ ሰቷል። በእነሱ ጉዳዮች ላይ እንዲሁም በሌሎች ላይ እንደዚሁ ይከራከራሉ። አሁን ደግሞ በቅርቡ የወጡትን ከተመለከት በሴኪላሪዝም ላይ ነው። በስቴት እና በሀገረ መንግስትና ተምነቶች መካከል ያለው ግንኙነት ምንድን ነው? ሊሚቱ ምንድን ነው? ያንን ግንኙነት አንዱ በሌላኛው ጣልቃ የማይገባበት ስርዓተ መንግስት የመገንባቱ ሁኔታ ላይ ዋነኛ ኃላፊነት እና ተጠያቂነት ያለበት አካል የትኛው ነው የሚለው ላይ ነው የሚከራከሩት ወይም የመከራከሪያ ሀሳብ የሚያቀርቡት ማለት ነው። ጊዜ ታሪክን እየፈለግን ያለመብኖችም አክቲቪስት ነን በምልም ሰዎች እየመጣ ያለው ብሶትኝ ነው የምንቆሰቁሰው እና ቁስልን ደግሞ የማድማት ነገር ነው መፍትሄ የለውም። ወደ መፍትሄ ብንመጣ ሁለተኛ ታሪክ ይሄ ሰሌክት አድርጎ መርጦ የማንበብና የማውራት ነገር በጣም ትልቅ ችግራችን ይመስለኛል። ምክንያቱም 150 ዓመት ታሪክ ላይ ተበላሽቷል የሚያስብ ማህበረሰብ አምስት መቶ ዓመት ወደ ኋላ መሄድ አይፈልግም ወይም አንድ ሺህ ዓመት መሄድ አይፈልግም። የተወሰኑ ክርክሮችን ውይይቶችን ለማየት ሞክሬ ነበረ። መሰል ክርክሮች የምሁራን ሀሳቦች ብቻ የሚለዋወጡበት ለበዛ ወጣት ግን የማይገቡ ሊሆኑ የሚችሉበት አጋጣሚዎች ሊኖሩ ይችላሉ። በተወሰኑ የእውቀትና የትምህርት ደረጃ ላይ ያሉ ሰዎች ብቻ የሚረዱት ነገር ግን የተወሰኑት ደግሞ ሳይረዱት የሚቀር ሀሳብ እንዳይሆን ምን ያክል ጥንቃቄ ታደርጋላችሁ? አዎ እንግዲህ በጣም አስቸጋሪ ነው። ግን ዞሮ ዞሮ ጽሁፎችን ለምሳሌ መጀመሪያ የመከራከሪያ ሀሳቦችን ስንሰበሰብ በእኛ የምንናገረው በዚህ ርዕሰ ጉዳይ ዙሪያ ላይ ያላችሁን የመከራከሪያ ሀሳብ ስጡን ነው እንጂ በዚህ ቋንቋ በዛኛው ቋንቋ አይደለም። ለምሳሌ ግን በእንግሊዝኛ የሚመርጡ አሉ፣ በአማርኛ ወይም በሌላ የአገር ውስጥ ቋንቋዎች የሚመርጡ አሉ ማለት ነው። እና እኛ በተቻለ መጠን በአምስቱም በእንግሊዝኛ፣ በአማርኛ፣ በኦሮምኛ ሶማሊኛ እና ትግርኛ ቋንቋዎች እንዲዳረሱ ትራንስሌት እያስደረግን እያስተረጎምን እያጋራን ያለ ነው። ክርክሮቹን ስናዘጋጅ በአንድ ቋንቋ ነው፣ በአማርኛ ነው በርግጥ እና በተቻለ መጠን ለሁሉም እንዲደርስ በቴሌግራምን በክለባው ስም የምናደርግበት ምክንያት የተለያዩ አይነት የማህበረሰብ ክፍሎችን በሚገባቸው ቋንቋ ማቅረብ ከተቻለ ብለን ነው እና ብዙ እንደዛ ግፊቶች እናደርጋለን። ነገር ግን አንዳንዶቹ ጽንሰ ሀሳቦች እንግዳም ስለሆኑ በኢትዮጵያ ታሪክ ውስጥ ለምሳሌ ሴኩላሪዝም ኩያ አማርኛ ወይም ሌላ የሀገር ውስጥ ትርጉም ማግኘት ይቸግራል እና ሴኩላሪዝምን በቃ የመንግስትና የቤተ እምነቶች መለያየት ብለን ነው የምንለው። ግን ዞሮ ዞሮ ጽንሰ ሀሳቦቹ ወደ ማህበረሰቡ የሚወርዱት እና በቀላሉ ግንዛቤ ሊገኝባቸው የሚችሉት በብዛት ውይይት ሲደረግባቸው ነው ብለን የምናምነው። ስለዚህ በተቻለ መጠን ይህንን አሁን የጀመር ነው እያሰፋን እያሰፋን እያሰፋን እንሄዳለን። የተለያዩ ጽንሰ ሐሳቦችም ህዝባዊ ይሆናሉ ማለት ነው። ከልሂቃን አንደበት እና ግንዛቤ ወጥተው ይሰፋሉ። ለሁሉም እኩል ስላልሆነ ነው እንደዚህ አይነቶቹ ክፍተቶች የሚፈጠሩት እንጂ የመረዳት ችሎታቸው ዝቅተኛ የሆኑ የማህበረሰብ ክፍሎች ወይም ከፍተኛ የሆኑ የማህበረሰብ ክፍሎች ስላሉ አይደለም። ስለዚህ በተቻለ መጠን ይህንን ራሱን እንደ ትምህርት መስጫ ግንዛቤ ማስጨበጫና ማሳደጊያ እድል እየተጠቀምን እያሰፋን መሄድ ከቻልን የሚነሱት ርዕሰ ጉዳዮች ላይ ብዙሀን የሚኖራቸው ግንዛቤ እያደገ ይሄዳል የሚል የመጪ ዘመን ግባችሁ ምንድን ነው? የወጣቶች ንግግር ክርክርና ውይይት መድረክ ደርሶ ማየት የምትፈልጉበት ደረጃ ምንድን ነው? እንግዲህ በተቻለ በጠን አሁን እኛ እንደ አንድ የሲቪል ማህበረሰብ ድርጅት እነዚህ ነገሮች ለማመቻቸት የተለያዩ የሰውና ሌሎችን ቁሳቁስ ወጪዎችን ይጠይቁናል። ስለዚህ እነዛን ሞቢላይዝ ማድረግ በቻል ነው አቅም በሙሉ ለረዥም ጊዜ እና በሰፊው በተለያዩ የሀገር ውስጥ ቋንቋዎች የተለያዩ ከተማዎች ላይ የተለያዩ የክርክር መድረኮችን ማመቻቸት መቻል ነው ፍላጎታችን እና ይህንን የንግግር የዲቤት ወይም የክርክር ባህል አድርጎ ያንን በመንግስታዊ መዋቅሮች፣ በግል መዋቅሮች ይሁን በትምህርት ቤቶች፣ በተለያዩ አሰራሮች እንዲሁም በህዝብ ምክር ቤቶችን ጭምር የሚያድጉበት እድል መፍጠር ነው ዓላማችን። በረዥ በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ መሰናዱን እንሻገር። ዳግማዊ አሰፋ ይባላል። ቀጣዩ እንግዳችን ደራሲና የሕግ ባለሙያ ነው። በወጣትነቱ ባልጠበቀ ሁኔታ የተተከሰበትና የትናንቱን ዳግማዊ ያሳጣው ጉዳት ከህልሙ አላስቆመውም። ይልቁንስ የሕይወቱን አቅጣጫ ቀይሮታል። ከጥቃቱ በኋላ ሁለት መጽሐፍትን አሳትሟል። ዳግማዊ በሁለተኛ መጽሐፉ ጓደኛውን የገደለበትን እሱን ተኩሶ ያቆሰለውንና ከአንገት በታች ያሉ አካላቶቹ እንዳይሰሩ ያደረገውን ሰው ይቅርታ እንዳደረገለትም ተሰምቷል። ዳግማዊ አሰፋ ስለ እነዚህና ሌሎች ጉዳዮች ከሐዋሳው ዘጋቢያችን ዮናታን ዘብዴዎስ ጋር በመቀጠል ይቀርባል። የዛሬ ሰባት ዓመታት ገደማ ነበር ዳግማዊ አሰፋ አንገቱ ላይ በጥይት ተመታው። ከሐዋሳ ዩኒቨርሲቲ ከህግ ዲፓርትመንት በማዕረግ ተመርቋል። ብዙም ሳይቆይ ሌላ ልምድ ካለው የህግ ባለሙያ ወይም ጠበቃ ጋር ሥራ ጀምሯል። ዳግማዊ ብዙ ህልም፣ ብዙ ራዕይ ለማሳካት እቅድ የነበረው ግና በልጅነቱ ነበር። ይሁን እንጂ ሥራ በጀመረ በሁለት ወሩ የህይወት አቅጣጫውን የለወጠች ክፉ አጋጣሚ ተፈጠረች። መስከረም 28 2007 ዓ ምህረት እዚሁ አዋሳ ከተማ ላይ አንድ ባለሀብት ኢቭኒንግ ስታር የሚባል ሆቴል ያለው ባለሀብት ሆቴሉን በሰላሳ አምስት ሚሊዮን ብር ሸጦት ከዛ ላይ ለመንግስት ሊከፈል ይገባ የነበረውን ሶስት ሚሊዮን ብር ቀንሶ ለመክፈል ፍቃደኛ ባለመሆኑ ምክንያት ገዢ ያንን ሆቴል ገዝቶ ለመንግስትም የሚከፈለውን ክፍያ ራሱ ከፍሎ ያንን የከፈለውን ገንዘብ እንድናስመልስለት ወደ እኛ ቢሮ መጥቶ ጠበቃ አድርጎ ዳንኤልን ቀጥሮት ነበረ። ዳንኤል ለዚህ ጉዳይ ውክልና መውሰዱን ሲያውቅ ይኸው ባለ ሀብት በተደጋጋሚ ጊዜ እየደወለ እስከ አምስት መቶ ሺ ስድስት መቶ ሺ ብር ድረስ ጉቦ እሰጥሃለሁ፣ አውቀ ተሸነፍ፣ ወይ ደግሞ ኬዙን አበላሸው እያለ ይጠይቅ ነበረ። ግን ለዛ ፍቃደኛ አልሆነም። በዚህ ምክንያት መስከረም 28 2007 ዓ.ም ቢሮአችን ቁጭ ብለን እየሰራን ባለንበት ከጠዋቱ ሁለት ሰዓት ተኩል በሚሆንበት ሰዓት ይሄው ግለሰብ ወደ ቢሮ በመምታት ዳንኤልን ተኩሶ ሆዱ ላይ እኔን ደግሞ ተኩሶ አንገቴ ላይ በመምታት ዳንኤልን ሕይወቱን እንዲያልፍ ሲያደርግ እኔ ደግሞ በከባድ የአካል ጉዳት ዊልቸሬ ለመቀመጥ ተገልቻለሁ። ዳግማዊ፣ አሁን እንዴት ነህ? ጥያቄም በእርግጥ አሁን ጥሩ ነው በፊት ብዙ የተደበላለቀ ስሜት ይሰማኝ ነበረ። ይሄ አደጋ በነበረ ጊዜ ወጣት ነኝ፣ ሀያ ሶስት አመቴ ነው፣ የማረግ ተመራቂ ነኝ፣ ብዙ ህልም ብዙ እቅድ ነበረኝ። ያ በመጨናገፉ በጣም ስሜቴ በጣም ይጎዳል። ከዛ ውጭ ፊዚካሊ በጣም ከባድ ህመም ነበረው፣ ብዙ ቀዶ ጥገናዎች ነበሩኝ። ፋይናንሻሊ በጣም ከባድ ነበር። ሁሉም ነገሮች ማለት በሚቻል ደረጃ በጣም ከባድ ነበር እና በጊዜ ሂደት ግን ከእግዚአብሔር ጋር ሁኔታዎችን የተቀበልኩ ሲመጣ በተወሰነ ደረጃ መረጋጋትና ቢያንስ ውስጤን ሰላም ማድረግ ችያለሁኝ። ከህመም አንጻር አሁን እንደፈለግኩ መንቀሳቀስ አልችልም። በእጆቼ መጻፍ መስራትም፣ በእግሮቼ የመራመድ መቆምም አልችልም። ሌሎችም ከዚህ ጋር ተያያዥ የሆኑ ጉዳቶች አሉት። ግን ደህና ነው። ጥሩ ነው። አዲሱን ዳግማዊ እንደተቀበለ ፈተናዎችን ለመጋፈት ቻልክ። ሌላ ጥያቄም አንዴ ከመጣ በኋላ ወደፊት መጓዝ የምትችለው ስትቀበለው ብቻ ነው። ስለዚህ በጣም ጥርሴ ነክሼ ይሄኛውን ዳግም ማወቅ፣ መልመድ፣ መቀበል እሱ ብቻ ሳይሆን መውደድም ጭምር በፊት እንደፈለግኩ እንቀሳቀሳለሁ፣ በመኪና እንቀሳቀሳለሁ፣ በሞተርሳይክል እንቀሳቀሳለሁ። ከሳምንቱ ሰባት ቀናት ስድስቱን ቀን ስፖርት ሰራለሁ። እዋኛ አለሁ። ግራውንድ ቴኒስ ይጫወታለሁ። ቴብል ቴኒስ ይጫወታለሁ። ሩጫ ሮጣለሁ። ኤሮቢክ ሰራለሁ። ስፖርት የተባሉትን በቃ የሚቀረኝ የለም። በደንብ ነው የሚሰራው እና ያኛው ዳግም እኔ የገነባሁት ዳግም ነው። ይሄኛው ደግሞ እኔ ያልገነባሁትም ግን ኦልሬዲ መጥቷል። ስለዚህ መኖር ካለብኝ መቀጠል ካለብኝ መሳቅ ካለብኝ ደስተኛ መሆን ካለብኝ ይሄኛውን ዳግም መቀበል ነበረብኝ። ዳግማዊ፣ ለምንድን ነው የምትኖረው? ይሄ በጣም ከባድ ጥያቄ ነው። የመጀመሪያው መጽሐፍ የለ ሁል ጊዜ ለምንድን ነው ይሄ አደጋ የደረሰብኝ እያልኩኝ በጣም አዝን ነበር። ከሆነ ጊዜ በኋላ ሰባት ስምንት ጊዜ ሞቼ በቃ ሞተ ከተባልኩበት ከተነሳው በኋላ ግን ጥያቄ የነበረው ለምንድን የተረፍኩት ነው ማንም ሰው ከማይተርፍበት አደጋ ላይ ለምንድን ነው የተረፍኩት የሚል ነው። አሁንም ምተርፍ የተረፍኩበትንና የምኖርበትን አንድ አላማ አግኝቻለሁ ብዬ አስባለሁ። እኔ አሁን ባለሁበት ቦታ ሁሉ፣ ሰዎች እኔን በሚያዩበት ቦታ ሁሉ የመጀመሪያው ነገር ለሰዎች የምስጋና ምክንያት ነኝ። እጅግ ር እያለው የሚያማርር በጣም ብዙ ሰው አለ እየተንቀሳቀሰ እንደፈለገ እየወጣ እየወረደ የሚፈልገውን እየሰራ እየበላ እየጠጣ ግን በቃ አንድም ቀን አመስግኖ የማያውቅ ብዙ ሰው አለ። ስለዚህ ሰዎች እኔን ሲያዩ ተመስገን ይላሉ። ስለዚህ አንዱ የምስጋና ምክንያት ሆኛለሁ። አንዱ የምኖርበት ምክንያት ነው። ሁለተኛውና ትልቁ ነገር ደግሞ ጽናት ነው፣ ማሸነፍ ነው። እኔ ለታናናሾችም ለታላላቆችም የሽንፈት ምክንያት መሆን አልፈልግም። በዚህ ምድር ላይ የምኖረው አንዴ ነው። ዛሬ ልትረፍ እንጂ የሆነ ቀን እንደምሞት አውቃለሁ። ስለዚህ መሞቴ ካልቀረ ደግሞ አሸንፌ የማሸነፍ ታሪክ ጽፌ ነው የምኖረው እ የማልፈው ስለዚህ አንዱ የምኖርበት ነገር ደግሞ ጽናት ነው። ከዛ ውጭ ትልቁ ነገር ደግሞ ለብዙ ሰዎች የሚተርፍ ፍቅር፣ ለብዙ ሰዎች የሚተርፍ ይቅርታ፣ ለብዙ ሰዎች የሚተርፍ ሰላም በውስጥ ይዤ ነው የምንቀሳቀሰው። ስለዚህ ከራሴ አልፊያው ለሌላው እኖራለሁ። አደጋው ከመድረሱ በፊት ለማሳካት ያቀድካቸውን አላማዎች አሁን ለማሳካት ታስባቸዋለ? አንዳንዶቹን ችያለሁ አድርጊያቸዋለሁ። አንዳንዶቹ ደግሞ ገና ናቸው። አንዳንዶቹ ደግሞ ከባድ ናቸው። እኔ ራሴ ተማሪ በነበርኩበት ጊዜ ሰዎች በፍትህ እጦት ወይም ደግሞ በህግ እውቀት እጦት ወይንም ደግሞ በገንዘብ ጠበቃ በማቆም ባለመቻል መብታቸው ሲነጠቅ አይችላም። ስለዚህ እኔ ተምሬ ቢያንስ በገንዘብ አቅም የሌላቸውንም ሰዎች እውቀት የሌላቸውንም ሰዎች ማገዝ አለብኝ ብዬ ነው ወደ ህግ የገባሁት። ከዛ በኋላ ይሄ አደጋ ከመጣ በኋላ ግን በከፍተኛ ህመም ውስጥ ያሳለፍኩት አንድ ዓመት ብቻ ነው። ከዛ በኋላ መነሳት አለብኝ ብዬ ነው ቢሮ የከፈትኩት ቢሮ ከፍታለሁ። ምክንያቱም ይሄ አደጋ የገንዘብ አቅም የሌላቸውን ሰዎች ከማገድ ከማገዝ ሊያግደኝ አይችልም። ይሄ አደጋ የህግ እውቀት አጥተው ፍትህ የሚያጡትን ሰዎች ሊያግደኝ አይገባም ብዬ ስላልኩኝ የራሴን ቢሮ የከፈትኩት ህግን የተማርኩት፣ ህግ በአብዛኛው እውቀትና ንግግር ካለ ሌሎቹ ነገሮች ቀላል ናቸው። በዛ ምክንያት እነዚህን ህልሞች አሳክቻቸዋለሁ። ተጨማሪ ህልም ግን አግኝቼባቸዋለሁ ሁለት መጽሐፎችን ጽፌ ለሌሎች መስጠት ስችል ሌላ በፊት ከማስበው እና ከማቅደው ሀሳብ በተጨማሪ አግኝቻለሁ ብዬ አስባለሁ። የእኔ መፈክር አንድ ነው። ሰው ማለት ከአንገት በላይ ነው። ከአንገት በላይ ያለው አእምሮ፣ ከአንገት በላይ ያለው አንጎል፣ ጭንቅላት ጠንካራ፣ ብርቱ፣ ንጹህ እስከሆነ ድረስ ከአንገት በታች ያለው የሰውነት ክፍል በሱ የሚታዘዝ ነው። አያስፈልግም አልልም፣ ነገር ግን ያስፈልጋል፣ ግን ደግሞ ዋና አይደለም። ዋና ከአንገት በላይ ነው። እጅ እግር ኖሮ አይምሮህ ጥሩ ባይሰራ፣ እጅ እግር ኖሮ አይምሮህ ቀና ካልሆነ፣ እጅና እግር ምንም ትርጉም አይኖረው። ከዚህ አንጻር በዚህ መርህ ነው የምንቀሳቀሰው። አሁንም ቢሆን ይሄ ጉዳት ከየትኛው መልሜ እንዲያግደኝ አልፈልግ። ከዳግማዊ ጋር ያደረኩት ቆይታ የሰው ልጆችን ክፋትና ደግነት፣ የገንዘብ ፍቅርና ጥላቻ እንዲሁም ስለ ይቅርታ ጭምር ያወጋንበት ነበር። በክፍሉት ይቀርባል። Nawe ka ndimza radio, Yunatan Zebdios, Hawasam. <tune> ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ዮናታንን ለቀደመው ዘገባ አመሰግናለሁ። ጣሊታ ራይዝ አፕ ከተመሰረተ አስራ ሁለት ዓመታትን ያስቆጠረ ተቋም ሲሆን በአዲስ አበባ ፈረንሳይ ልጋ ሲሆንና እንጦጦ አካባቢ እንዲሁም በሲዳማ ክልል ለጾታ ጥቃት የተጋለጡ ሴቶችን በማኖር ፍትህ እንዲያገኙ በመታገል በጾታዊ ጥቃት በተፈጠሩ እርግዝናዎች የተወለዱ ልጆችን በማሳደግ እየረዳ የሚገኝ ተቋም ነው። የደንገረመው የተቋሙን መስራች ወይዘሮ አትክልት ጃንካንና በተቋሙ ውስጥ ማደጓን የምትናገር አንድ ወጣት አነጋግራ ተከታዩ ዘገባ ልካልናለች። ወይዘሮ አትክልት ጃንካ ታዳጊ እና ለጾታዊ ጥቃት የተጋለጡ ልጃገረዶችን በአዲስ አበባ እንዲሁም በሲዳማ ክልል እያሰባሰቡ በማስተማር እንዲሁም የልጃገረዶቹ ልጆች ደግሞ በተገቢ ሁኔታ እንክብካቤ እንዲያገኙ የሚያደርገውን ጣሊታ ራይዛፕ የተሰኘ ድርጅት መስራች ናቸው። ወይዘሮ አትክልት ወደዚህ ስራ ለመግባት ረዥም ጊዜ ቢፈጅባቸውም ዋና መሰረቱ ግን የራሳቸው የልጅነት ዘመን መሆኑን ይናገራሉ። ብዙውን ልጀቴን ያደግኩት የኖርኩት ማለት እችላለሁ ከእህቶቼ ጋር ነው። እናቴ እናት በልጅነት የሚሞተች ባቴም፣ እንደዚያው ብዙ አልቆዩም ከፍ ብዬ ነው ያረፉት። ነገር ግን ያሳደጉኝ እህቶቼ ናቸው እና ያደቀኝ ያገባሁት በልጅነት እድሜ ነው። በአስራ ስድስት አመት ወደ ትዳር የገባሁት እና ስራውንም የጀመርኩት ወደ ህይወቴ የገባው ከራሴ ገጠመኝ ከህይወት ልምዴ በመነሳት ነው ሴቶች ልጆች ከአለድኛቸው ያገባሉ። ባለድኛቸውም የገቡት ብዙም ጊዜ ባለጌ ስለሆነ ከሌላም ነገር አንጻር አይደለም። ሊደግፋት ሰው ፍለጋ ደጋፊዋ ወንድ ይመስላታል። ና ቆንጆ ነሽ ያላት ታምሪያለሽ ያላት ሰው ሁሉም ይደግፋት ና የወደዳት ስለሚመስላት አምናው ወደ ስሩ ትሸጎጣለች። ከዚያ የተነሳ ያለ ዕድሜያቸው የሚያገቡ ልጆች የሚገጥማቸውን ነገር ከማየት የተነሳ ነው ወደ ህይወት ያስገባቸው። እሳቸው በልጅነታቸው ከገቡበት ከባድ የትዳር ህይወት ወጥተው ትምህርታቸውን በመማር ወደ ሌላ የተረጋጋ ትዳር ማለፋቸውን ይናገራሉ። ነገር ግን በሚኖሩበት በፈረንሳይ ለጋ ሲሆን አካባቢ እንዲሁም በሂሳብ ሰራተኝነት በሚያገለግሉባቸው ትምህርት ቤቶች ውስጥ ለሚያዩዋቸው ታዳጊ ሴቶች ሕጻናት ችግር እጅግ የቀረበ ና የሳሳ ስሜት ነበረኝ፣ ይላሉ። ጣሊታላይ ዛቱን ሲጀምር ኑሮ ፈረንሳይ ለጋ ሲሆን የሚባል ሰፈር ነበረ። የደን ኤሪያ ነው ና እነዚህ ከዛት ላይ የወደቀ ቅጠል መሬት ላይ የተራገፉ ቅጠሎችን ከዚያ ቅጠል ጠርገው ሰው በዶንያ አድርገው ወደ ሽሮሜዳ አራት ኪሎ ምናምን ይሸጣሉ። ልጆቹ ያንን የሚያደርጉት ቤት ውስጥ የምትጠብቅ እናታለች ሌላ ጠርጋ ልጅቷ እስክታመጣ የዘጠኝ አመት ልጅ፣ የአስር አመት ልጅ፣ አስራ አንድ አመት ልጅ እንደዚህ የሚሆኑ ነው። ያንን ጥራጊ የሚለቅሙ ሲሄዱ ይደፈራሉ። በደም ጠባቂዎች እና ቴስትን ላይ ያጋጥማቸዋል። የተለያየ ችግር ያጋጥማቸዋል። አንዳንዴ ደግሞ ጽንስ ይፈጠርና ያንን አቦርት ለማበር በሚጠቀሙት ነገር አንዳንዴ አካለ ስንኩል ሊሆናሉ። በዚህ በዚህ ምክንያት አያቸው ነበር፣ እና እነዚህ ልጆች ሰፖርት ለማድረግ ወደ ቤት ያመጣቸው ወደ ህይወት ያመጣቸው ነበር፣ እና የሚችለውን ነገር አድርጌ ትምህርታቸውን እንዲማሩ ጥረት አደርጋለሁ። ቁርሳ ግቻት ብትሄድ ቁርሳ ግብቻ እችል ትምህርት ቤት ብትሄድ ትምህርቷን በስርአት ትማራለች ብዬ አስባለሁ። በሆነ አጋጣሚ እዚህ አካባቢ እሰራ ነበር እና በዛ ሰዓት ምንድን ነው ማድረገው? አብረውኝ የሚሰሩትን መምህራን ሳንቲም አዋጡ እላቸዋለሁ። እኔ ሊሰ ባለሙያ ነበርኩ፣ ያኔ እዛ ትምህርት ቤት ላይ ተመግብ ይሰራ እና ሳንቲም አዋጣና ዳቦ አለ እሱ እንደዛና አንዱን ለሁለት አንዱን ለሁለት ከዛ ምቀት ይላል ከዚህ የተነሳ ነው የተነሳውት እቤታቸው አንድ ሁለት እያሉ ልጆችን እያመጡ ቁርስ በማብላት እንዲሁም ደግሞ የተለያዩ ድጋፎችን በመስጠት የቆዩት ወይዘሮ አትክልት አንዲት ታዳጊን ለመርዳት የገቡበት ሁኔታ ለድርጅቱ መመስረት መነሻ እንደሆነ ይናገራሉ። እያቸው እሱ አስራ ሶስት አስራ አራት ሆነው ትምህርት ቤት ያልገቡ በጀርባዋ ልታዝልና በእጇ ደግሞ ሌሏ የጎትቶች የእኔ ልጆቹ ወደ ትምህርት ቤት ሲሄዱ ትሸኝናቸዋለች፣ ሲመጡ ትቀበላቸዋለች። በጣም ተሳዝነኛለች ሰፈር ውስጥ እና ለምን ትምህርት ቤት አትሄጂም ስላት፣ አይ እናቴ ቀን ስራ ልትሰራ ሄዳለች፣ ልጆቹ የሚጠብቅ የለም፣ እኔ እነሱን እንድጠብቅ ነው ከገጠር ያመጣች። አንቺ እዚህ አሁን ያለው የባለቤቷ ልጅ አይደለሽም ልችላት፣ አይ መጀመሪያ እኮ አገር ቤት በልጅነቷ የወለደች ትለኛለች። አየሽ እኔ ከተማ ስለሆንኩኝ ዳንኩኝ። ገጠር ያለችው እህቴ ግን ከዛ ሸሽታ፣ ችግሯን ሸሽታ ወደ ከተማ ስትመጣ ልጇን በሆነ ሰው ጥላ ለአያቷ ወይም ለእናቷ ለአክሷ ጥላ መጥታ፣ እዚህ ጋር ደግሞ ቀን ሲመጣ ሌላ ትዳር ሲመቻችሉት ያችን ልጇን ነው መሳሪያ የምታደርገው። በቃ የእናቷ ጦስ ለእሷም ደርሷት፣ እዚህ ጋር ደግሞ እናት ኑሯ ስላልተሳካላት የቀን ስራ ትሰራለች ልጅቷ አሁንም ደግሞ በዛች ጫማ ውስጥ እግሯ ገብቷል። ይሄ የትውልድ ቅብብሎሽ የሆነው የሴቷ የበደል ቀንበር መሰበር አለበት የሚሉት ወይዘሮ አትክልት ከዛሬ አስራ ሁለት አመት በፊት ባቋቋሙ ተቋም በኩል የተለያዩ ድጋፎችን እየሰጡ ይገኛሉ። ለጾታዊ ጥቃት ሰለባ የሆኑት ልጆች በአባት ይደፈራሉ፣ በወንድም ይደፈራሉ፣ በዘመድ ይደፈራሉ። ስለዚህ ልክ እንደወለደች ልጅን ትጠላለች። ይሄ ለምን መሰለሽ ነት በሲዳማ ባህል ከጋብቻ ውጪ የወለደች ሴት ባና ይባላል። ውግዝ ነው፣ የሚያገባት የለም። ይዛ ወይ መጥፋት አለባት ወይ ማጥፋት አለን። አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስይም በመሰንግደው፣ ንጉሡ ታምሬ ደግሞ በድምፅና ምስል ምህንድስና እስካሁን ድረስ አብረናችሁ አምሽተናል። የነገ ሰው የበለን መልካም ምሽት ይሁንላችሁ።